ሳይንስና ቴክኖሎጂ ማሽን ሰዎችን ተክቶ እንዲሰራ የሚያደርገው የሰው ሰራሽ አስተውሎት ቴክኖሎጂ ሁሉም ቦታ በገባበት በአሁኑ ዘመን በዲጂታል መንገድ ግብይቶችን ለመፈጸም አገልግሎት ላይ መዋልም እየተለመደ መጥቷል። የሳይበር ደህንነት ከፍተኛ ባለሙያ የሆኑት አቶ ብሩክ ወርቁ እንደሚሉት ተጠቃሚዎች በዲጂታል ግብይት ላይ ድጋፍ ለመስጠት የተዘጋጁ የሰው ሰራሽ አስተውሎት ቴክኖሎጂን በገፍ መጠቀም ጀምረዋል። ለዚህም በርካታ ምክንያቶች መኖራቸውን ያስረዳሉ። ለምን ያለን እንደሆነ ደግሞ በግዢ አማራጮቻቸው ላይ የሚያክሉት ለውሳኔ የሚረዳ አስተያየት እጅግ ጥሩ ስለሆነ ለፍላጎቶቻቸውን በጣም የቀረበ መሆናቸው ነው። ለምሳሌ የመግዛት አቅማቸው ነው የቃውያ ማገልግሎት ምርጫዎቻቸው ነው። ሌላው ነው ፍላጎት እና ምርጫዬን ኦልሞስት ራሴ ያህል እንዴት ያውቅ ቻላል የሚሉ ከፍተኛ ግርምት በሚያጭር መልክ ነው እንግዲህ እጅግ የቀረበ ሰጀሽን እየሰጡ ያሉት የአይ ቶሎች ማለት። እንደ አቶ ብሩክ ሸማቾች ግዢ ከመፈጸማቸው በፊት አማራጮችን ለማየት የሚገዙትን እቃ ከመረጡ በኋላ የሚገዙበትን ዋጋ ለማወዳደር የሰው ሰራሽ አስተውሎት ቴክኖሎጂን ይጠቀማሉ። ቴክኖሎጂው በመደበኛ ገበያ ሊገኙ የማይችሉ የተለያዩ አገልግሎቶችን ለማግኘትና የገበያ አይን አዋጅን ወይም የምርጫ መብዛትን ለመቀነስም ጥቅም ላይ ይውላል። አንዳንዶች ደግሞ በቴክኖሎጂው እምነት በመጣላቸው የተነሳ እስከ ክፍያ ድረስ እንደሚጠቀሙም ገልጸዋል። በዚህ መንገድ ሰው ሰራሽ አስተውሎት ቴክኖሎጂን በምን ያህል ደረጃ ይጠቀማሉ የሚለውን ሲያስረዱም ለምሳሌ በአውሮፓ ወደ ስልሳ በመቶ የሚጠጉ የኦንላይን ሸማቾች በማወቅም ይሁን ባለማወቅ የሰው ሰራሽ አስተውሎት ቴክኖሎጂን በገበያ ውሳኔዎቻቸው ላይ እንደሚያሳትፉ የሚያሳዩ ጥናቶች መኖራቸውንም ባለሙያው አመልክተዋል። በተለይ ጄኔሬሽን ዚ እየተባለ የሚጠራው ወጣት ትውልድ ከዚህ ዲጂታል ቴክኖሎጂ ጋር በእጅጉ የተቆራኘ መሆኑንም ገልጸዋል። እንግዲህ ጄኔሬሽን ዚ የምንላቸው በፈረንጅ አቆጣጠር ከአስራ ዘጠኝ ዘጠና ሰባት እስከ ሁለት ሺ አስራ ሁለት የተወለዱ እድሜያቸው በአሁኑ ወቅት ከአስራ ሁለት እስከ ሀያ አራት አካባቢ የሚሆኑ ልጆች ናቸው። እነኚህ ልጆች ዲጂታሉ በጣም ኔቲቭ የሆኑ ናቸው። ኤአይም በጣም ይጠቀማሉ። ከህዋታቸው ጋር ተቆራቸዋል ማለት ይቻላል። በዚህም የተነሳ ደግሞ የገበያ ውሳኔያቸውም ጭምር ከፍተኛ በሆነ በኤይ በኤአይ ኢንፍሉንስ የተነሳ ወጣ ያለ የትረስት አይነት በዚህ ዘመን በኦንላይን ግብይት እየተፈጠረ ነው። ምን ለማለት ፈልጌ ነው? ለምሳሌ ድሮ ድሮ አንድ ሰው አንድ ዕቃ ሊገዛ ሲል፣ ለምሳሌ ልብስ ከሆነ ኮፍያ ከሆነ ሰው አማክሮ ነው ያምርብኛል ወይ፣ የጸጉር አቆራረጥ ከሆነ የትኛውም ልቆረጥ ይቻላል የሚሉትን አይነት ከቅርብ ሰዎች ጋር በመማከር ነበር። በአሁኑ ጊዜ የኤአይ ቱሎችን አማክረው ነው ሰዎች እንዲህ እንደዚህ አይነት ውሳኔ በኤ አይ ቱልን ተሳትፎ ይጠቀማሉ ማለት ነው። የሰው ሰራሽ አስተውሎት ቴክኖሎጂ የኦንላይን ግብይቶችን ምቹና በግለሰቦች ፍላጎት ላይ የተመሰረቱ ተስማሚ አቅርቦቶችን ለማግኘት እገዛ ቢያደርግም የግላዊነት ችግር፣ ማጭበርበር፣ የቁጥጥር ወይም የግልጽነት አለመኖር ብዙ ተጠቃሚዎችን ምቾት የሚነሱ ችግሮች ናቸው። ለምሳሌ በቅርቡ በጀርመን የሸማቾች ድርጅት ፌዴሬሽን የተመራ አንድ ጥናት እንዳመለከተው 52 በመቶ የሚሆኑ ጀርመናውያን አጠቃላይ ወደፊት በሚደረጉ የግዢ ውሳኔዎች ወይም የውል ስምምነቶችን ሊጎዳ ይችላል በሚል በሰው ሰራሽ አስተውሎት ላይ የተመረኮዘ የኦንላይን ግብይት በእጅጉ ያሳስባቸዋል። ቀደም ሲል በጎርጎሪያኑ መጋቢት 2024 ዓመተ ምሕረት የተደረገ ጥናት እንደሚያሳየው 44 በመቶ የሚሆኑ ጀርመናውያን አጠቃላይ ስጋት ያላቸው ሲሆን፣ ይህ የሸማቾች ስጋት በ2025 ዓመተ ምሕረት ወደ 52 በመቶ ማሻቀቡንም ጥናቱ አመልክቷል። እንዳቶ ብሩክ ገለጻ የስጋት የጀርመን ሸማቾች ብቻ ሳይሆን መረጃ ይወሰድብኝ ይሆን ወይም ከፈቃዳችን ውጭ ከሆነ እንዴት ልንቆጣጠረው እንችላለን? የሚለው የአብዛኛው ሸማች ዋና ስጋት ነው። ኤአይን በገበያ ውሳኔዎቻችን ላይ ይህን ያህል በጥልቀትና በስፋት የማሳተፍ ዋና ዋና አሳሳቢ ጉዳዮች ወይም ኮንሰርነስ ምንድን ናቸው? ያለን ከሆነ የመጀመሪያ ኤአይን የምቆጣጠርበት ምድ ማጣት፣ በተለይ በግላዊነት ፕራይቬሲ ታን በተመለከተ ኃላፊነትን የሚወስድልን አካል ማን እንደሆነ አለመታወቅ፣ ለምሳሌ ኤአይ ስህተት የሚፈጽም ወይም ሆን ብሎ የተጨበረበረ ግዢ ፍራውድለንት ፐርቼዝ ቢያከናውን በስማችን ለወንጀለኛ ቢከፍል ተጠያቂ የምናደርገው ማን ነው ሲሉ ይሰጋሉ፣ ገበያተኞቹ ማለት ነው። ሁለተኛው የክፍያ ድነት ጉዳይ። ይህ ምን ማለት ነው? ይህም በግዢ ውሳኔዎች ላይ ስናሳርፍ፣ አንዳንድ ጊዜ ቅድም እንደገለጽ ነው ከመቶ አስራ ሶስት ፐርሰንት ብቻ ኦቶኖመስ የሆነ ዲሲዥን እንዲወስድ የአይን ኃላፊነት ይሰጣሉ። ከመቶ ሰማኒያ ሰባት የሆኑት ለሪሰርች ነው እንጂ የአይ ላይነት አድርገው ክፍያ እንዲፈጽምላቸው አይደሉም። ይህም ኦቶኖመስ ፐርሴጅ ላይ ፐርቼዝ ክፍያ ሲፈጽም በስሜ ተሳሳት ወይም ሰው ጭበርበረ ክፍያ ሊፈጽም ይችላል የሚል ስጋት ስላላቸውም ጭምር ነው። የሰው ሰራሽ አስተውሎት ልክ እንደ ድፍን እንቁላል ነው የሚሉት ባለሙያው፣ በዚህም ተጠቃሚዎች ግልጽነት የጎደለውን ነገር አምኖ ለመቀበል ይቸግራሉ። በተለይም የሚጠቀሙት የሰው ሰራሽ አስተውሎት ቴክኖሎጂ በደንብ ተብራርቶ በተገለጸ ስልተ ቀመር ወይም አልጎሪዝም የተሰነደ ካልሆነ እንዴት ነው የሚሰራው የኔንስ ፍላጎት በዚህ ደረጃ እንዴት ሊያውቅ ይችላል? ይሳሳታል ወይስ ፍጹም ነው? የሚሉ መልስ የሌላቸው ጥያቄዎችም ከግልጽነት አንጻር በተጠቃሚዎች ላይ ስጋትን የሚጨምር መሆኑን አብራርተዋል። የግል መረጃ ጥበቃም በዚህ ቴክኖሎጂ ሌላው አሳሳቢ ጉዳይ ነው። ጥልቅ የሆነ ምርመራዎችን አከናውኖ ለፍላጎት የቀረበ የገበያ ምክር ሲሰጠኝ ዳታውን ኬታ መጣው ያስችላል ወይም ደግሞ ለማነ ሲሰጠው የሆኑ ኬታመጣው መጣው ብቻ ሳይሆን እኔን ትራንዛክሽን ከፈጸምኩ በኋላ የኔን ዴታ ምን ያደርገዋል? ይህን ስጋት አላቸው ማለት ነው። በመጨረሻም ፍትሃዊነት የጎደለው ግዢ ይኖርስ ኤአይ ለምሳሌ የተወሰነ የህብረተሰብ ክፍልን በአካባቢ፣ በዘር፣ በቆዳ ቀለም፣ በገቢ ለይቶ የሚያገለግል ቢሆን እና ሌሎችን ከገበያ ሆን ብሎ የሚያገል ቢሆን አማራጭ ሊያገላቸው አማራጮችን እንዳናገኝ ሆን ብሎ ፕሮዳክቶችን ቢደብቅበት አድቫንቴጅ ለሆነ አካል ብቻ እየሰጠ ሆን ብሎ እጅግ ከፍ ያለ ዋጋ ቢጥል ስሉ ስጋት አላቸው። መረጃዎች እንደሚያሳዩት በተለይ በርካሽ ዋጋ ምርቶችን ለሸማቾች የሚያቀርቡ የኦንላይን የገበያ መደብሮች በምትኮ የሸማቾችን የግል መረጃዎችን ለሶስተኛ ወገን አሳልፈው ይሸጣሉ ወይም በቂ ጥበቃ ባለማድረግ ለመረጃ መንታፊዎች እንዲጋለጥ ያደርጋሉ። አቶ ብሩክ እንደሚሉት በተለይ አስገዳጅ የመረጃ ጥበቃ ሕግ በሌላቸው ሀገራት ችግሩ የበረታ ሲሆን የግለሰቦች ጠቃሚ መረጃ ዳርክ ዌብ በሚባሉት የሳይበር ወንጀለኞች እጅ የሚወድቅበት ሁኔታም ይፈጠራል። ስለሆነም ቴክኖሎጂው በሸማቾች ላይ የሚያደርሰውን ያልተፈለገ ተጽዕኖ ለመቀነስና የግል መረጃን ለመጠበቅ መሰረታዊ የሳይበር ደህንነት ጥበቃ መርሆችን መከተል ጠቃሚ መሆኑን አስረድተዋል። እንግዲህ እንደ ማንኛውም በሳይበር ዶሜን እንዳለ ነገር ኤአይንም ስንጠቀም ቤዚክ የሆኑ የሳይበር ሃይጂኖችን መጠቀም፣ ቬሪፊኬሽንን ማስገባት፣ ሪሰርችን ማስገባት እና ቆም ብሎ ማሰብ ያስፈልጋል። አንዳንድ ቴክኒኮችን ያየ እንደሆነ መጀመሪያ የግላዊነት መቆጣጠር የፕራይቬሲ ኮንትሮል አቅም የሚሰጥ ከሆኑት ሁሉ መመርመር ያስፈልጋል። ምክር ሲሰጠኝ ሲጋብዘኝ ከኔ ምን ምን ይፈልጋል፣ እንዲ አድቫይዝ ላድርግ፣ ፕሮዳክቶቹን ኦፈር ላድርግ ሲለኝ ወይ ምን አይነት መረጃ ይጠስ ይጠይቃል የጠየቀኝ መረጃ ሁሉ እንዲሰጠው ፈቃደኛ ነው ወይ ከዚህ አገልግሎት ውስጥ በኋላ በግል መረጃ ላይ የሚኖረው መብትና አቅም ድረስ ነው ሌሎች ይሰጠው ይሆን ሌሎች ይሰጠው ይሆን የሚሉት ነገሮችን አይቼ ነው መወሰን ያለብኝ ማለት ነው ጠንከር ያሉ የግል መረጃ ጥበቃ ህግ ባለባቸው ሀገራት ደግሞ የህግ መብትን መጠቀምና የግላዊነት ፖሊሲዎችን በአግባቡ መመርመር ሌላው መፍትሄ ነው። አንዳንድ ጊዜ እንደ ኢዩ እና ካሊፎርኒያ ባሉ አካባቢዎች ጠንከር ያሉ የግል ዴታ ጥበቃ ህጎች አሉ እንደ ጂዲፒአር ያሉ። ስለዚህ የህግ መብታችንን መጠቀም ሌላው መንገድ ነው። ለምሳሌ ነ አንድ ሰው ዴታውን ካስቀመጠ በኋላ የሆነ ቴክኖሎጂ ላይ የቴክኖሎጂውን ባለቤት ሄዶ ነገ ያንን ዴታ በፍጹም ከመረጃ ቋት ላይ አጥፋለኝ፣ ከዚህ በኋላ ስለእኔ ምንም እንድታስታውስ አልፈልግም ማለት ሕጋዊ መብት ስለሆነ በዚህ አካባቢ የሚኖሩ ሰዎች ይህንን እንዴታ ማስጠፋት መብት እንዳላቸው ማወቅ ሲሚላሉ አንድ ቴክኖሎጂ ካለ እንዴት እንደሚሰራ ሊገለጥ ይገባዋል ማለት ነው። የጠነከር ዴታ ሬጉሌሽኖች ያሉባቸው ቦታዎች ሰዎች የህግ መብታቸውን መጠቀምም ኤክሰርሳይዝ ማድረግም ይኖርባቸዋል። የግላዊነት ፖሊሲ ግዴታዎችንም ማንበብ ያስፈልጋል። ለምሳሌ ብዙ ጊዜ የግላዊነት ፖሊሲዎች ስለሚረዝሙ ዝም ብለን የምናልፋቸው፣ ነገር ግን አንብቦ በጣም ሴንስቲቭ የሆኑ ሁኔታዎች ካሉ እንደ የሪስኩ ግልጽ ያልሆኑ ድብቅ አጀንዳ ያላቸው ቃላት፣ አረፍተ ነገሮች ሊኖሩ ይችላሉ። ሆን ተብሎ የተጨመሩ እነሱ ግልጽ ሳይሆን ውሳኔ አለመውሰድ ሌላው ክፍያዎችን በተቻለ መጠን በሌላ መንገድ መፈጸም፣ ኤአይን አለማስተላለፍ፣ ያለ ወይም ኦቶኖመስ የሆነ ፐርቼዝ ከመፈጸም መቆጥ፣ ተጠራጣሪ መሆኑ የማይመስል ነገር ከሆነ በጣም ቬሪፋይ ማድረግን ማስቀደም ያስፈልጋል ማለት ነው። ከዚህ ባሻገር በሰው ሰራሽ አስተውሎት ለሚፈጸሙ ግብይቶች ግልጽ የሆነ ወሰን ማበጀት፣ ቴክኖሎጂውን በምን አይነት መንገድ ማሳተፍ እንዳለብን መመርመር ፍትሐዊና አድሎ የሌለበት አገልግሎት እያገኘን መሆኑንና አሰራሩ ግልጽ መሆኑን ማረጋገጥ ያስፈልጋል በኤአይ ለምንፈጽማቸው ግብይቶች ግልጽ የሆነ ወሰን ወይም ህጋግ ማመጀድ ደግሞ ሌላው መንገድ ነው ለምሳሌ ኤአይን በምን አይነት ግብይቶች በምን አይነት ጉዳዮች ላይ ነው ላሳተፈው የሚችለው እኔን ወክሎ ክፍያ እንዲፈጽም ፈቅድለታል አሉ ይህ ከሆነ በጀቱ ምን ያህል የሚሉትን ጥያቄዎች መጀመሪያ አስቀድሞ መወሰን በተቻለ መጠን ቅድም እንዳልኩት ኦቶኖሚስ የሆነ የኤአይን ማስወገድ ፍትሃዊ የሆነ እና አድሎን የሌለበት የኤአይ እርዳታ እያገኘን መሆኑ እርግጠኛ መሆን ሞዴሉን አሰራሩ ግልጽ ነው ወይ ግልጽነትን ያበረታታል ወይ እንዴት እንደምንሰራ መረጃ የሆነ ቦታ ተቀምጧል ወይ ዲስክሪሚኔት አያደርግም ወይ ኦዲት ለመደረግ ፈቃደኛና የተመቻቸ ነው ወይ በአድላዊነት ወንድሎ ከዚህ በፊት ያውቃሉ ማለት ሰዎች ከዚህ ቀደም በዘር በቀለም በአካባቢ በገቢ በመሳሰሉት ጉዳዮች ይህንን ቱ በዲስክሪሚኔሽን ወንጅ ለውት በአድሎ ወንጅ ለውት የሚያቁም ሆኑ መመርመር ያስፈልጋል ማለት ነው። በአጠቃላይ የሰው ሰራሽ አስተውሎት ቴክኖሎጂ የሸማቾችን የዕለት ተዕለት ዲጂታል ህይወት ቀላል ቢያደርግም አደጋዎችም አሉት። ይህ አደጋ ከተፈጠረ ደግሞ አቶ ብሩክ እንደሚሉት ለመፍታት ውስብስብ ቴክኖሎጂን የሚጠይቅና በግለሰብ ደረጃ የማይሞከር ነው። ስለሆነም ቅድመ ጥንቃቄ ተመራጭ መፍትሄ መሆኑንም ባለሙያው አስምረውበታል። በሌላ በኩል የሰው ሰራሽ አስተውሎት አጠቃቀምን በተመለከተ ገዢ ፖሊሲዎችና የስነ ምግባር መመሪያዎች መኖር እንዳለባቸው እንደ ሪሞና ፖፕ ያሉ የመብት ተሟጋቾች በማሳሰብ ላይ ናቸው። የሰሞኑን ጥናት ያካሄደው የጀርመን የሸማቾች ማህበር ኃላፊ ሪሞና ፖፕ እንደሚሉት በፍጥነት በሚለዋወጠው ዲጂታል ዓለም የሚሞግትና የሚጠይቅ ህግ ባለመኖሩ የሸማቾች መብት ችላ ተብሏል። ስለሆነም በአውሮፓ ህብረት ደረጃ በዲጂታል ህግ ላይ በሚደረጉ ምክክሮች በዋናነት በኩባንያዎች ላይ ብቻ ማተኮር እንደሌለባቸው አስጠንቅቀዋል። ቢሮክራሲን በመቀነስ ሽፋን የሸማቾች መብቶች መጣስ የለባቸውም ብለዋል። ሰዎች እንደ ሰው ሰራሽ አስተውሎት ያሉ ዲጂታል አገልግሎቶችን እንዲያምኑና እንዲቀበሉም ለሁሉም ኩባንያዎች ግልጽ የሆኑ ህገ ደንቦች መኖር እንደሚገባም አሳስበዋል። አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ መልካም ጊዜ።